ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። መንግስት በሴቶች ጥቃት ዙሪያ ያለው አቋም የተለሳለሰ መሆኑን እውቅና ሰጠ። የካቢኔ አባላቱም በመጪው ረቡዕ ለአፋጣኝ ስብሰባ ሊቀመጡ ነው። ሴቶች በብዛት በሚሳትፉባቸው የስራ መስኮች ላይ የዘጠኝ በመቶ የደሞዝ ጭማሪ እንዲደረግ የሰራተኛ ማህበሩ ጠየቀ። ከሁለት ሳምንት በፊት በሲድኔ በስለት የተወጉት የሃይማኖት አባት ጥቃቱን ላደረሰባቸው ወጣት ይቅርታ ማድረጋቸውን ገለጹ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። የአውስትራሊያ መሪዎች በመጭረቡ ለአፋጣኝ ስብሰባ እንደሚቀመጡ ተገለጸ። መንስኤውም በመላው የአገሪቱ ክፍል የሴቶችን ጥቃት በመቃወም ለሰልፍ የወጡትን ሰልፈኞች ተከትሎ ነው። ጠቅላይ ሚኒስትር አንቶኒ አልበኒዚ በካምብራ የተደረገውን የተቃውሞ ሰልፍ ላይ የተገኙ ሲሆን በመላው አገሪቱም በሺዎች የሚቆጠሩ የተሳተፉበት 17 ሰልፎች ተከናውነዋል። ጠቅላይ ሚኒስትር አንቶኒ አልባኒዚ በሴቶች ላይ የሚደረገውን ጥቃት ለማስቆም የፌዴራል መንግስት የክልል መንግስታትም ለውጥ ማድረግ አለባቸው ብለዋል። በአውስትራሊያ በዚህ አመት ብቻ የሰላሳ ሁለት ሴቶች ህይወት በወንዶች እጅ ተቀጥፏል። የሴቶች ሚኒስትር ካቲ ጋሊገር እንዳሉት ጠቅላይ ሚኒስትሩ ጉዳዩን በትኩረት እየተከታተሉት ነው ብለዋል። ህግን በማውጣት ዙሪያ ካቢኔውን ለአስቸኳይ ስብሰባ ለመጪው ረቡዕ ጠርተዋል። በክልሎችና ግዛቶች ዙሪያ ከፍተኛ ቦታ ተሰጥቶት ምላሽም አግኝተዋል። የፌዴራል መንግስት የሴቶችን ጥቃት በመከላከል ዙሪያ ከፍተኛ ስራ መስራት አለበት። ማየት የምንፈልገው ጉዳዩን ወደ ከፍተኛ ደረጃ ሲሄድ ነው። በአንድ ምሽት ለውጥ እንደማይመጣ እናምናለን። ነገር ግን እቅዶቹ ሊኖሩ ይገባል። የሰውም ሆነ የገንዘብ ኃይል ሊቀመጥለትም ያስፈልጋል። በጀት በቅርቡ እየቀረበ ነው። ይህም ከግምት ሊገባ ይገባል ብለዋል። ይህ በእንዲህ እንዳለ የሌበሯ ሚኒስትር ታንያ ፕሊበርሲክ ሕዝቡ በጉዳዩ ላይ በቁጣ ቢወጣ እንደማያስደንቃቸው ተናግረዋል። ይኸውም የሆነው በመላው ሀገሪቱ በሴቶች ላይ የሚደርሰው ጥቃት እየጨመረ መሄዱን የሚያሳይ እማኝ ነውም ብለዋል። አያይዘውም መንግስት በመጪው የጠራው አስቸኳይ ስብስባ የፌዴራል መንግስት የተለየ ትኩረት እንደሰጠው የሚያሳይ ቢሆንም ተጨማሪ ስራዎች ግን በአስቸኳይ መሰራት አለባቸው ብለዋል። በተጨማሪም ሴቶችን ዝቅ አድርጎ የማየት ጉዳይ ለእንዲህ አይነት ጥቃቶች አስተዋጽኦ እንደሚያደርግም ገልጸዋል። ማህበረሰቡ ችግሩን በራሱ መንገድ ለመፍታት ይሞክራል። በሌላ አንጻርም ለዚህ ተቃራኒ የሚሆን ኃይል አለ። ነገሮችን ለማሻሻል ስንሞክር በተቃርኖ ከእኛ ጋር የሚቆም መንግሥት ምን እያደረገ እንዳለ ፖሊስ ምን እያደረገ እንዳለ የፍትህ አካላት፣ የድንገተኛ ጊዜ አገልግሎት ሰጪዎች እንዲሁም ሌሎችም ምን እያደረጉ ነው? በተጨማሪም ወጣት ወንዶቻችንስ ምን እያሰቡ ነው? በተለይ ሴቶችን ዝቅ አድርጎ በማየት ዙሪያ ያላቸውን ስሜት ማጥናት ይኖርብናል ብለዋል። የአውስትራሊያ የሰራተኛ ማህበራት ሴቶች በብዛት በሚሳተፉባቸው የስራ መስኮች ላይ የዘጠኝ በመቶ የደሞዝ ጭማሪ እንዲደረግ ጥሪ ያቀረበ የአውስትራሊያ የንግድ ማህበራት ካውንስል ጸሐፊ ሳሊ ማክመንስ እንዳሉት በሟለ ህጻናትና ሌሎችም የስራ መስኮች የሚሰሩ ሴቶች አሁንም ድረስ ክፍያቸው ዝቅ ያለ ነው። አያይዘውም በእነዚህ መስኮች በአውስትራሊያ የሚታየውን የዋጋ ግሽበት ተከትሎ የተደረገ የደሞዝ ጭማሪ የለም ብለዋል። ከሁለት ሳምንት በፊት በሲድኒ በስብከት ላይ ያሉ በስለት ተወግተው የቆሰሉት የሃይማኖት አባት በትላንትናው ዕለት መልእክታቸውን ለማድረስ በሚያገለግሉበት ቤተ ክርስቲያን ወደ መድረክ እንደወጡ ተገለጸ። የህክምና የአይን መሸፈኛን አድርገው ለታዳሚዎቻቸው የታዩት አቡነ ማር አማኑኤል የአንድ ሰዓት የሚሆን ትምህርትን በትላንትናው ዕለት ሰጥተዋል። አያይዘውም ጥቃቱ ላደረሰባቸው ወጣትም ይቅርታን እንዳደረጉለት ተናግረዋል። በዛሬ ውለት በፐርዝ ፀሐያማ፣ እንዲሁም አደላይድ ደመናማ 20 ዲግሪ ሴንቲግሬድ፣ ሜልበርን ዝናብ 17፣ ሆባርት ዝናባማ 16 ዲግሪ ሴንቲግሬድ፣ ካምብራ ወደ ኋላ ላይ ሊዘንብ ይችላል 21 ዲግሪ ሴንቲግሬድ፣ ሲድኒ በከፊል ደመናማ 27፣ ኒውካስል እንዲሁ በከፊል ደመናማ 27፣ ብሪዝበን ዝናባማ 26፣ ኬንስ ዝናባማ 29፣ ዳርዊን ፀሐያማ 30 ዲግሪ ሴንቲግሬድ ይጠበቃል። እንዲሁም በመዲናችን አዲስ አበባ በዛሬው እለት ከፍተኛው ሀያ አራት ዝቅተኛው 14 ዲግሪ ሴንቲግሬድ ይሆናል። የውጭ ምንዛሪ ዜናን ስንመለከት በዛሬው እለት አንድ የአውስትራሊያ ዶላር 37.15 የኢትዮጵያ ብር፣ የአሜሪካ ዶላር 56.87 እንዲሁም አንድ ዩሮ 60.81 የኢትዮጵያ ብር ተመንዝሯል። የቀኑ ዜና በዚሁ አበቃ።